እንደ ኤሮፓውያን አቆጣጠር ግንቦት 25 2020 ልክ የዛሬ 2 ሳምንት ገደማ የ46 ዓመቱ ጥቁር አሜሪካዊ ጆርጅ ፍሎይድ በአሜሪካ በሚኒሶታ ግዛት ሚኒያፖሊስ ከተማ በነጭ ፖሊሶች በወንጀል ተጠርጥሮ ከተያዘ በኋላ ኢሰብአዊ በሆነ ሁኔታ ሕይወቱ አልፏል። ይህን ተከትሎም የአሜሪካን የተለያዩ ግዛቶችን ጨምሮ በመላው ዓለም የጥቁሮች ሕይወት ዋጋ አለው በሚል መፈክር ላለፉት ሁለት ሳምንታት ሚሊዮኖች የተሳተፉባቸው የተቃውሞ ሰልፎች ተቀጣጥለዋል። በአሜሪካን ሀገር የተካሄዱት የተቃውሞ ሰልፎች ከሞላ ጎደል ሰላማዊ ቢሆኑ ጆርጅ ፍሎይድ ሕይወቱ ካለፈ በኋላ በነበሩ ጥቂት ቀናት በሎስ አንጀለስ፣ አትላንታ፣ ኒውዮርክና በሌሎችም ከተሞች ላይ ሰላማዊ ሰልፉ ወደ አመጽ በመቀየር በተለያዩ የንግድ ተቋማት ላይ ዝርፊያና ቃጠሎ ተፈጽሟል። ከእነዚህ ከተሞች መካከልም ጆርጅ ፍሎይድ ህይወቱ ያለፈበት ሚኒያፖሊስ ከተማ አንዱ ነው። እኛም ለዛሬ በዚህ ከተማ ነዋሪ ከሆኑትና ሁለት የንግድ ቤቶቻቸው ከተቃጠሉባቸው የቦሌ ሬስቶራንት ቤተሰቦች ጋር አጭር ቆይታ አድርገናል አቶ ሰለሞን ሀይሌ በቃጠለው ያጧቸው ሁለቱም ሬስቶራንቶች የረዥም አመት የልፋት ውጤት የነበሩ መሆናቸውን ጠቅሰው ቢሆንም ግን የጠፋው ንብረት ከሰው ህይወት ጋር አይወዳደርም ይላሉ በጣም የሚያሳዝን ጉዳይ ነው ዝም ብሎ የሚታለፍ አይደለም አንድ ንብረት በዛ መልኩ ሲወድም ነው አልተሰማኝም ማለት በጣም ይከብዳል እኛን የምናውቀው ምን ያህል ያቤት ከመጀመሪያው ምን አይነት ሲትዌሽን ላይ እንደነበረ ያቤት እና ያንን አሳድገን እያንዳንዳችን ባለቤቴ በምግብ እኔ ደግሞ በእጅ ስራ ያንን ቢውልድ ያደረግነው ይሄ ቤት ነበር። ለብዙዎች ከእኛም አልፎ ማለት ነው። ግን አጋጣሚ ሆኖ የነበረው ግጭት እኛን የሚመለከት ነበር። ባየነው መልኩ የሰው ልጅ ህይወት ሲነጠቅ አይተው እንባችን መቼ ነው የሚደርቀው መቼ ነው ይሄ ጮታችን የሚቆመው እያሉ ሲጮሁ፣ ዞር ብለሽ ስለ ቢውልዲንግች ማሰብ በጣም ይከብዳል። አቶ ሰለሞን ሬስቶራንቶቹን ከቀድሞ በበለጠ መልኩ መገንባት እንደሚቻል እንደሚያምኑ ገልጸው በጥቁሮች ህይወት ላይ ያለው ኢፍትሃዊነት ካልተወገደ ግን አሁንም የሚሰራው ስራ ነገ ተመልሶ ፈራሽ ይሆናል ይላሉ። ይሄ ነገር ሞር ሰው እንዲያ እንደርስታንድ እንዲያደርግ የምንፈልገው የዚህ ችግር ሰለባ ሳይሆን መፍትሄ መሆን እንዳለብን እንዲያውቅ ነው የምንፈልገው ምክንያቱም ይሄ ቀን ከቀን የሚገጥመን ችግር ነው። እንደ ጥቁር አፍሪካን አሜሪካንስ ለአመታት ሲዋጉት የነበረው ነገር ነው። በጥቁርነትሽ እዛ ችግር ውስጥ መውደቅሽ አይቀርም እና ይሄ መፍትሄ ካልተገኘለት፣ በዚህ ጉዳይ ሰላም ካላገኘ ሀገሩ እኛም ቢውልድ አድርገን ነው ይሄን ነገር ነገ የሚጠፋ ነገር መፍትሄ ቢገኝና ሰላም ቢገኝ እርግጠኛ የሆነ በንብረት በኩል የተሻለ ንብረት እንደምናፈራ ችግሩ ነገም ከነገ ወዲያ ሚኛ ልጆች ላይ የሚመጣ ነገር ነው። ከዚህ በኋላ የዚህ ፋይት አጋር መሆን አለብን። ባለቤታቸው ወይዘሮ ረቂቅ አባይነህም ኮቪድ አስራ ዘጠኝን ተከትሎ ሰው ሬስቶራንት ውስጥ መቀመጥ ስለተወ ወደ ቤት ተጠቅሎ የሚወሰድ የቱጎ ምግብ ማቀቢያ የሆነው ሁለተኛው ሬስቶራንታቸው ተመርቆ በተከፈተ በሁለተኛው ቀን መቃጠሉን ይናገራሉ። የባለቤቴ እናት እኔና እሳቸው ሌት ተቀን እየሰራን ከሰው ብረት ድስት ተውሰን ባልሳሳት ሜይ ቢ ሀያ ሰዓት ይሆናል ቆመን እየሰራን ቦታ ለማስያዝ ሞከርን ማለት ነው። ይህን ቤት በዚህ ነው የጀመርነው። የሬስቶራንት ስራ ቦሌ ኤክስፕረስን ለመክፈት በኮቪድ ምክንያት ረጅም ጊዜ ወስዶብናል። ቤት መጨረሻም ተሳክቶልን ቅዳሜ ግራንድ ኦፕኒንግ ነበረ። ከሁለት ቀን በፊት ማለት ነው። እንግዲህ ጣዕሙን ሳናየው እንዴት እንደሆነም ለዚህ በቅቷል። ያ ያ ሁኔታ ያሳዝናል ከዛ ደግሞ ወደ ኋላ ዞር ብለን ደግሞ እናይ እና አራት መቶ ዓመት እንግዲህ እንደተባለው ያለው ትግል ነው አሁን ፈንቅሎ የወጣው እና ትግሉ ተገቢ ነው እንላለን። ምክንያቱም እኛም ልጆች አሉን። ነገ ልጆቻችን እጣፈንታቸው ይሄ ነው፤ የሚደረገው ነገር ሁላ እነሱንም ይመለከታል፣ እኛንም ይመለከታል። አንድ ማህበረሰብ ውስጥ ስትኖሪ እንደ አንድ አካል ክፍል ነን ሁላችንም። ዘሮ ረቂቅ የሰው ህይወት ተመልሶ ከሚገነባ ቁስ ጋር የሚወዳደር አይደለም ይላሉ። አሜሪካ ስራ ኑሮ ከባድ ነው። ልጆችን አብረሽ እያሳደግሽ ስራ ደግሞ እየተሰራ በተለይ ሬስቶራንትን እውነት ለመናገር ብዙ ዋጋ ከፍለንበታል። ግን ደግሞ ሚዛንሽ ምንጋ ነው የሚለውን ደግሞ ማሰብ ያስፈልጋል። ምክንያቱም የሰውን ህይወት በተመለከተ ነው የምናወራው እኛ አንድ አካላችን ነገ መመለስ የምንችለውን አካላችንን ነው ያጣ ነው። በዚህ በኩል ደግሞ ስታዩ የሰው ነፍስ ጠፍቶበት ሰው ያለበትን ነው ያንን ሁለቱን ስናመዛዝን ስሜቱ የተደባለቀ ነው ማለት እችላለሁኝ። ግን ደግሞ ማነጻጸርም ትክክል ነው ብዬ አላስብም ሁለቱን። ይሄ ነገር የመጣው ለምክንያት ነው ብዬ አምናለሁኝ። እኔ እዚህ ሀገር በቀለም ነው ሬሲዝም የምናየው። እኛ ሀገር ደግሞ ስንሄድ በኤትኒስቲ ነው የምናየው። ሌላ አለም ደግሞ ስንሄድ በተለያየ መልኩ ይገለጻል ሬሲዝም እና የሰው ልጅ አንድ መሆኑን እስካላመንን ድረስ ሰላም አናገኝም። አቶ ሰለሞንና ወይዘሮ ረቂቅ ማቲያና ሰቲያና የተባሉ የአስራ ሰባትና የአስራ ሁለት ዓመት ሴት ልጆች አሏቸው። ማቲያ ኢትዮጵያ ባደጉት ወላጆቿና በራሷ እድገት ዙሪያ ልዩነት መኖሩን አስታውሳ በጥቁርነት የሚፈጠሩ መድሎዎች ኢትዮጵያዊ ስለሆነች እንደማይቀሩላት በመጥቀስ በጥቁሮች ሕይወት ላይ የሚያጋጥሙትን ኢፍትሐዊነትን ስታስብ ሀዘን እንደሚሰማት ትገልጻለች። ለነ ማሚ አሁን እነሱ ከኢትዮጵያ መጥተው እዛ ያዩትን ችግር እዚህ ያለውን ችግር አንድ አይነት አለመሆኑን ገብቶኛል። ግን እኔ ማየውን ችግር ላይ ከጓደኛዎቼ ጋር አንድ መሆኑን እንደሚችል ስለሚገመኝ በጣም ነው የሚያሳዝነው እና እዚህ ሀገር ውስጥ አሁን ወደ ኮሌጅ ምናምን ሲሄድ አስተማሪዎቹ ሜን ሳዊኝ ኢትዮጵያ ናት ወይ ኢትዮጵያ ከአፍሪካ ነው እናት ነባሰ የመጡት ምናምን የሚለው ጥያቄ አይኖራቸውም። ጥቁር መሆኔን ነው የሚያ እሱን ሳያስበው የእሱን አማሞት ብቻ ሳይሆን በጣም የሚያሳዝነው አገር ውስጥ በሙሉ ያለውን ችግር እና ለጥቁር ሴት የሚታየው ነገር እና ጥቁር ያለውን አንድ አይነት አደለም ላይክ ስሜትን፣ በዛ ምክንያት እኔ የሚገባኝ ነገር ጥቁር በመሆኔን ችግሩን እንደሚያጋጥመኝ አሁን ወደ ኮሌጅ ሲሄድ ስራ ስፈልግ ከኮሌጅ በኋላ ያ ሁሉ ችግር አገር ውስጥ ያለው እኔ ላይ እንደሚታይ ቻንስ ስላለ በዛ ምክንያት ያሳዝነኛል። አቶ ሰለሞንና ወይዘሮ ረቂቅ የጥቁሮች ሕይወት ዋጋ አለው ለሚለው ትግል አጋር መሆናቸውን በመግለጽ በተለያየ መልኩ በሀሳብ እና በገንዘብ ለደገፏቸው ሰዎች በሙሉ ምስጋናቸውን አድርሰዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ